በአፍጋኒስታን ቀውስ የታሊባን ፈጣን ጥቃት አስመልክቶ የአሜሪካ ባለስልጣናት ብቻ ሳይሆኑ የአውሮፓ መሪዎችና የደህንነት አማካሪዎቻቸው ጭምር የተሳሳተ ግምት የነበራቸው በመሆኑ የሚደርስባቸው የትችት ናዳ እየጨመረ መሆኑ ተነግሯል። በእንግሊዝ የጠቅላይ ሚኒስትር ቦሪስ ጆንሰን ወግ አጥባቂ ፓርቲ አባልና የቀድሞ የእንግሊዝ መከላከያ ሚኒስትር የነበሩት ቶቢያስ አልውድ መጀመሪያ ከአገር የምታስወጣው ወታደሮችህን ሳይሆን ሰላማዊ ዜጎችን ነው፣ ከዚያ በኋላ ነው አንተ ማፈግፈግ የምትጀምረው በማለት በአውሮፓና በኔቶ መሪዎች መካከል የነበረውን ቅንጅትና ግምት ጨምረው ነቅፈዋል። በጀርመንም እንዲሁ የፕሬዝደንት አንጀላ መርኬል መንግስት ታሊባኖቹ ካቡልን ከመቆጣጠራቸው በፊት ለቆ የመውጣቱን ሂደት ባለመጠናቀቁ ትችቱ ዘንቦበታል። የጀርመኖች ወታደሮችን በመርዳት አብረው ሲሰሩ የነበሩ 50 ሺህ የሚደርሱ የአፍጋኒስታን ዜጎችም እጣ ፈንታም በጀርመን እያነጋገረ መሆኑ ተመልክቷል። ልክ እንደ አሜሪካውያን ሁሉ የአውሮፓ የመረጃና ደህንነት ተቋማትም ታሊባኖች አፍጋኒስታንን ከመቆጣጠራቸው በፊት ለቆ ለመውጣት የሚያስችል ብዙ ጊዜ ያላቸው መስሏቸው ነበር የሚል ትችት ቀርቦባቸዋል። ታሊባኖቹ ከቀናት በፊት ቀደም ሲል የነበራቸውን እቅድ አስመልክቶ የነበራቸውን መረጃ አለመጠቀማቸውም በተለያዩ የመገናኛ ብዙኃን የቀረቡ የደህንነትና ወታደራዊ ባለሙያዎች ምክሮችም አለማድመጣቸው ተገልጿል። በሌላ በኩል ዛሬ ሰኞ በአፍጋኒስታን ካቡል የአውሮፕላን ማረፊያ በስተ ሰሜን በኩል ባለው መግቢያ ላይ ማንነቱ ባልታወቀ ኃይል የተኩስ ጥቃት የተሰነዘረ ሲሆን አንድ የአፍጋኒስታን የጸጥታ ሰራተኛ ሲገደል ሌሎች ሶስት ሰዎች መቁሰላቸውን የጀርመን ጦር አስታውቋል። በሌላም በኩል በካቡል የአውሮፕላን ማረፊያ የሚታየው መጨናነቅ እየጨመረ ባለበት ሰዓት አፍጋኒስታንን ለቀው መሄድ የሚፈልጉ አሜሪካውያን ደህንነታቸው በተጠበቀ መልኩ እንደሚያስወጣቸው የባይደን አስተዳደር ቃል ገብቷል። አሜሪካኖችንና አጋር የአፍጋን ዜጎችን የማስወጣቱ ሂደት እሁድ ዕለትም ቀጥሎ የዋለ ሲሆን የንግድ አውሮፕላኖች ሂደቱን እንዲያግዙ ዩናይትድ ስቴትስ ትዕዛዝ አስተላልፋለች።